ካሚላ ሃሪስ በቁጥር አነስተኛ ከሆነው ማህበረሰብ የመጡ የትልቅ ፓርቲ እጩ ሴት እንደመሆናቸው ከነጭ ውጭ ያለውን ባለቀለም የማህበረሰብ ክፍል አነቃቅተው ያንቀሳቅሱታል ተብሎ ይጠበቃል። ይሁን እንጂ ከጆ ባይደን ጋር የተሰለፉት ሃሪስ ራሳቸው ትልቅ እድል ብቻ ሳይሆን ብርቱ ፈተናም ይጠብቃቸዋል። የቪኦኤ ዘጋቢ ፓቲውዳ አስኳራ ከዊልሚንግተን ደላዌር የሚከተለውን ዘገባ አጠናቅራለች። ደረጀ ደስታ እንደሚከተለው አቅርቦታል። ታሪካዊ ክስተት ነው። ጥቁር ሴት፣ ዝርያቸው ከደቡብ ኤዥያ የሆነ አሜሪካዊ ካማላ ሃሪስ በአሜሪካ ፖለቲካ ትልቅ ስፍራ የሚሰጠውን የዲሞክራቲክ ፓርቲ እጩ ሆነው በምክትል ፕሬዚደንትነት ከጆ ባይደን ጋር ለምርጫ ፉክክር አብረው ሲሰለፉ፣ ይህ እውነትም ታሪካዊ ነው። ዩ ሚ ጆ በዚህ ትግል ሁላችንም አብረን ተሰልፈናል። እናንተ፣ እኔ እና ጆ ሆነን አንድ ላይ። እንዴት ደስ የሚል ኃላፊነት ነው! ምንኛስ መታደል ነው! ጥሪያቸው ከብዙ ዲሞክራት መራጮች ዘንድ የተሰማ ትክክለኛ ጥሪ ይመስላል። የዲሞክራቲክ ፓርቲ መራጭ የሆኑት ዶሪን ታየስ እንዲህ ይላሉ በመላው አገሪቱ ያሉ አብዛኞቹ ወጣቶች በሷ የተደሰቱና ከእሷ ጋር የተሳሰረ ስሜት ያደረባቸው በዚ የተነሳ ይመስለኛል። ከካማላ ሃሪስ በፊት ለምክትል ፕሬዚደንትነቱ ፉክክር የታጩ ሁለት ሴቶች ነበሩ፣ በ1984 የነበሩት ዲሞክራቷ ጌራልዲን ፌራሮ እና በ2008 የነበሩት ሳራ ፔለን። በህዝብ አስተያየት ወደኋላ የቀሩ እጩ ፕሬዝደንቶችን ደግፎ ለማንሳት ደጋፊዎቻቸውን እንዲያነቃንቁ የታጩ ሴቶች ነበሩ። ሃሪስ ግን ይህን ግዳጅ ይዘው የመጡ አይደሉም። የተመረጡት ባይደን ያላቸው የህዝብ አስተያየት የበላይነቱን በያዘበት ጊዜ ነው። በቺካጎ ዩኒቨርሲቲ የፖለቲካ ሳይንቲስት የሆኑት ዊሊያም ሆዌል ስለዚሁ ሲናገሩ እንዲህ ይላሉ ሳ ፊት ና ሼክ ፕ ሬስ ብ ካ ኮንሶሊዴት ዞስ ባይደን የት አካባቢ መጠንከር እንደሚያስፈልጋቸው በትክክል አስልተው እየተንቀሳቀሱ ነው። ምርጫውን እንዳለ ለመገለባበጥ ሳይሆን ያላቸውን እድል አይቶ በመጠቀም ለምሳሌ ሴቶችና ባለቀለም ሴቶችን በአንድነት በማጣመር ነው። ያ የዲሞክራቲክ ፓርቲም ሆነ አገሪቱ ወደ የትኛው አቅጣጫ እንደሚገባት በትክክል የሚገልጽ ይመስለኛል። በአሜሪካ ፖለቲካ ውስጥ ያሉ ሴቶች ከወንዶች ይልቅ በመልካቸውና ቁመናቸው ሳይቀር የሚዳኙበት ድርብ ፈተና አለባቸው። ሌላው ቀርቶ የድምጻቸው ቅላጼ ይታያል። ማርጅ ሲምፕሰን በመድረኩ ላይ እንዲህ ትላለች። የፕሬዝዳንቱ ዋና አማካሪ ጄን ኤልስ ያረጋገጠችው ይህንኑ ነው። የካሚላ ሃሪስ ድምፅ ልክ የኔን ድምፅ ይመስላል ነበር ያለችው። እንደ ሴት ተወዳዳሪ ካማላ ሀሪስ በቤተሰባቸውም የጀርባ ታሪክ ተጨማሪ ጥቃት ደርሶባቸዋል። ምንም እንኳ ሀሪስ የአሜሪካ ዜጋ ሆነው በካሊፎርኒያ የተወለዱ ቢሆንም ፕሬዝደንት ትራምፕ ግን ካማላ ሀሪስ በስደተኞቹ ቤተሰባቸው ውልደት የተነሳ ለአሜሪካ ፕሬዝደንትነት ለመወዳደር ህጋዊነት የላቸውም የሚለውን የሀሰት ክስ ለማስተባበል ፈቃደኛ ሆነው አልተገኙም። ወደፊት ግን በዚህ ጉዳይ ላይ ውሳኔያቸውን የሚሰጡት መራጮች ይሆናሉ። ከሁለቱም ፓርቲዎች ያልሆኑ ገለልተኛ መራጭ አብዱላ ሃይደር እንዲህ ይላሉ። እንደ አንድ የስደተኛ ቤተሰብ አንድን የማውቀው ሰው ማንነት ለሁሉም አሜሪካውያን መላልሼ ደጋግሜ ደጋግሜ አሁንም ያንኑ ሳስረዳ አልገኝም። ዘረኞቹ እንደሆነ መቼም መቼም ቢሆን አያምኑሽም። የቀድሞዋይቷ አቃቢ ህግ የሆኑት ካማላ ሀሪስ የዲሞክራቶችንና ማጥቂያ ነጥቦችን እያነሱ ስልጣን ላይ ያለውን አስተዳደር ለማጥቃት የተመቹ ናቸው። ገና ከወዲሁ ፕሬዚደንት ትራምፕ ይቺ ክፉና መናጢናት ማለታቸውን ተያይዘውታል። አንዳንዶቹ ይህን እንደ ጾታ ጥቃት አድርገው እየወሰዱት ነው። ይህም ሆኖ ግን ሀሪስ የፓርቲያቸው የወደፊት ተስፋ ለመሆን ትልቅ እድል አላቸው። If elected, Biden will be 78 when he's inaugurated in January, making him the oldest person to ever assume the American presidency. Biden ከተመረጡ ፕሬዝዳንት ሆነው በመጪው ጥር ወር በሚሰየሙበት ወቅት 78 ዓመት ይሆናቸዋል። ያ ደግሞ በታሪክ በዚህ እድሜ ፕሬዝዳንት የሆኑ የመጀመሪያው አዛውንት ያደርጋቸዋል። ራሳቸውን እንደ ትውልድ አሻጋሪ መሪ ነው የሚመለከቱት። ምናልባትም ለሁለተኛው ዙር መልሰው የማይወዳደሩ መሆኑንም ፍንጭ መስጠታቸው ለዚህ ይመስላል። የዲሞክራቲክ ፓርቲ ጠቅላላ ጉባኤ የተለያዩ የዘርና የባህል አይነቶች ተቀይጠውና ተጣምረው በህብር የታዩበት መድረክ ነው። የተለያዩ የፖለቲካ አስተሳሰቦች በተለያየ የእድሜ ክልል ያሉ ትውልድን አንድ ላይ ማገናኘት የፈለጉት ባይደን የ55 ዓመቷን ከመላ ሀሪስ ምክትል ፕሬዚደንት አድርገው ሲያጩ ይህን ሁሉ ወገን አንድ ላይ ማምጣት የፈለጉ ነው የመሰሉት። በቺካጎ ዩኒቨርሲቲ ዊሊያም ሆይል ይህንኑ ነው የሚሉት። ስግና ስ ስ ን በን ርስ ርስ አርማውን ለማን ማስተላለፍ እንደፈለጉ ምልክት እየሰጡ ነው? ሃሪስን ለመሰሉ ሰዎች እንደ ሃሪስ ተመሳሳይ አመለካከት የህይወት ታሪክና ልምድ ላላቸው ሰዎች ነው ማስተላለፍ የፈለጉት። ያ ማለት ከማላ ሀሪስ ወይም ጆ ባይደን በ2020 ምርጫ አሸነፉም አላሸነፉም ከማላ ሀሪስ 2024ን አሻግረው መመልከታቸው አይቀርም። Radio, la mercatums ràdio, dret jer